አሁን ዲሞክራሲ በተግባር ዛሬ ዝግጅታችን አብላጫውን እዚያው ክሊቭላንድ የሚያስመሸን በወቅታዊ ጉዳይም ላይ የሚያተኩር ነው። ዲሞክራሲ በተግባርም እዚያው ክሊቭላንድ ኦሃዮ የተካሄደ ባለው ዩናይትድ ስቴትስ ሪፐብሊካን ፓርቲ ጉባኤ ላይ ነው የሚያተኩረው ይላል። በመንደርዘሪያው በዚያ የሚገኘው ባልደረባችን ሰለሞን አባተ በጉባኤው ምንነትና አስፈላጊነት ላይ ከሁለት አንጋፋ ኢትዮጵያ ምሁራን ጋር ተወያይቷል። እንግዶቹ ቀደም ብላችሁ በኢትዮጵያውያን በአሜሪካ የሰማችኋቸው ዶክተር ብሩክ ኃይሉና ምህንድስና ባለሙያው አቶ አፍሪዱ ደምሴ ናቸው። ደውይቱ አመሰግናለሁኝ ሁለታችሁም ኢንጂነር አክሊሉም፣ ዶክተር ቡክም ለዚህ ውይይት በመምጣታችሁ፣ በድጋሚ በአድማጮቻችንም በተመልካቾቻችንም ስም አክብሮቴንም ምስጋናዬንም መግለጽ ፈልጋለሁኝ። ወደ ጉዳዩ ንግባና እስቲ ከመጀመሪያው ጥያቄ እንነሳ። ለመሆኑ ይህ የፓርቲዎች ጉባኤ ምንድነው በአሜሪካ ውስጥ ሪፐብሊካን ፓርቲው ሰሞኑን እያካሄደ ነው። በሚመጣው ሳምንት ውስጥ ደግሞ ዲሞክራቲክ ፓርቲው ፊላዴልፊያ ውስጥ ያካሂዳል፣ ፔንሲልቬኒያ ዋና ከተማ። ምንድን ነው ይሄ የጉባኤዎች ወይም ኮንቬንሽን የሚባሉት ዝግጅቶች ትርጉም? ከዶክተር ብሉክ ልጀምር። አመሰግናለሁ እንግዲህ የአሜሪካ ፖለቲካዊ ስርዓት ፕሬዚደንሻል ፓርቲ ሲስተም የምንለው ሆኖ ፕሬዚደንታዊ ስርዓት ሆኖ በየአራት አመቱ ይመረጣል። ፕሬዚደንቱ ፕሬዚደንቱ ለሁለት ተርም ብቻ ነው የሚሰራው፣ ማክሲመም ስምንት አመት ነው በህገ መንግስቱ። አስር ኤት ፕላስ ቱ ይባላል ፎርሙላው፣ ምክንያቱም ቫይስ ፕሬዚደንት ሆኖ ፕሬዚደንቱ ቢሞት ተተክቶ የሚሰራው ከሁለት አመት በላይ ከሆነ አንዴ ብቻ ነው የሚመረጠው፣ ከሁለት አመት በታች ከሆነ ግን ሰርቫርግ ሁለቱንም ያጠቃላል ማለት ነው። ይህ እንግዲህ የኤፍዲአርን የዴሎን ሩዝቬልትን ፍራንክሊን ሩዝቬልት አራት አራት ሁለተኛው ዓለም ጦርነት ታዋቂው የአሜሪካ አንቱ የተባሉት በአራተኛው ምርጫቸው ላይ ነው ያረፉትና ያንን ለመገደብ በሚል ውይይት ከተደረገበት በኋላ የተደረገ ስርአት ነው። እናም ያንን ተከትለው ተከትሎ በየ አራት አመቱ ኮንቬንሽን ይደረጋል። ኮንቬንሽን ያው ሰፊ ስብስብ ማለት ነው ከሃምሳው ስቴትና ከሪሌትድ ከሆኑ ቴሪቶሪዎች ፖርቶሪኮ እና ሌሎችም አይላንዶች አሉ። ከነሱ ተወካዮች የተልኮ የሚሳተፉበት ነው። ይህ ኮንቬንሽን የእያንዳንዱ ስቴት ተወካዮች መጥተው የፓርቲ ፕላትፎርም ይባላል፣ የፓርቲውን አቅጣጫ ከተመረጥን ኖቬምበር ላይ ህዳር ላይ ያ ፓርቲ ከተመረጠ ተግባራዊ የምናደርጋቸው ጉዳዮች፣ አጀንዳዎች በኢኮኖሚው በናሽናል ሴኪሪቲው በሆምላንድ ሴኪሪቲው በአለም አቀፍ ግንኙነቱ አሜሪካ ቴሮሪዝምን በመዋጋት ያላት አቋም የመሳሰለውን ዝርዝር አጀንዳዎች ተካተው ተከራክረውበት፣ ተወያይተውበት አንድ አይነት ዶኩሜንት የሚወጣበት ነው። የኮንቬንሽኑ ከልሚኔቲንግ ፖይንት ወይም ዋና ማጠቃለያው መጨረሻው የሚሆነው ቡራኬ ልበለው ብሌሲንግ የሚሰጥበት ነው። ሲፎካከሩ የቆዩት ካንዲዴቶች የሪፐብሊካኑ ፓርቲ ወክለው ዲሞክራቶቹ ደግሞ የሚቀጥለው ሳምንት እንደሚያደርጉት ሁሉ ድምጽ እያሰባሰቡ በፕራይመሪ እና በኮከስ በሀምሳውም ስቴት እየዞሩ አመት ገደማ እልህ አስጨራሽ እንቅስቃሴ በማድረግ ከስቴት ስቴት እየሄዱ ሪፐብሊካን አባላት መሪዎችን ምረጡን እኔ እሻላለሁ ከከሌ እኔ እሻላለሁ ከከሌ በማለት አሁን እንደምናየው ዶናልድ ዶናልድ ትራምፕ ከአስራ አራቱ ተወዳዳሪ አንዱ ነበሩ። እያሸነፉ እያሸነፉ ድምጻቸው የተደመረ ከየስቴቱን ባሸነፉ ቁጥር ድምጹ እየተደመረ የተደመረ መጥቶ ያችን ማጂክ ነምበር ያችን የተመደበ ቁጥሯ የምትፈለጓ ሺ ሁለት መቶ ሰላሳ ሰባቷን ኦልሬዲ አግኝተዋል። ቢያገኙ እሰየው፣ ባያገኙም ደግሞ እዚህ ኮንቬንሽን ላይ መጥተው የመጨረሻ ኦፊሻሊ እሳቸው እኛን ይወክላሉ ተብለው የሚወሰንበት መድረክ ነው። በይፋ የሚጸድቅበትና በቃኝ ናቸው እኛን የሚወስኑን ብለው እስከ ኖቬምበር ድረስ ምርጫው ይቀጥልና ከዲሞክራቶች ተመራጭ ጋር፣ ዲሞክራቶችም እንደምናውቀው ሂለሪ ናቸው፣ አዝማሚያው እንደዛ ነው። ሁለቱ ኦፊሻሊ እንግዲህ ኦፊሻሊ የሆነውን ኮምፒቲሽን ወይ ውድድር ይጀምራሉ ማለት ነው። እና ይሄ ባህላዊ ነው። ለምሳሌ ሪፐብሊካኖቹ ከ1856 በፈረንጆች ጀምሮ ነው ኦሃዮን ካን ኦሃዮ ስቴት ክሊቭላንድ ሶስት ጊዜ እድል አግኝታለች ይሄ ሶስተኛ ጊዜያቸው ነው እዚህ ክሊቭላንድ ሲያዘጋጁ እና ይሄን ላለ መቀጠል ይቻላል ግን ለወንድም የኢንጂነር አክሊሉ የሚያክልበት እኔም ከዛ በላይ የማክልበት ነገር የለም ዶክተር ብሩክ በሚገባ ገልጾታል በተጨማሪ ደግሞ የኮንቬንሽኑ ወይም የማህበራዊ ስብሰባ የሚያደርጉበት አንዳንድ አንድ ምክንያት ምንድነው ለሚመጣው አራት አመት ደግሞ በምን አይነት ዘዴ መገናኘት አለብን ኮከስ የሚባለውን ነገር መቀየር እንችላለን ወይም አንዳንድ የሚተዳደሩበትን ሕግ የሚተወያዩበት የሚያጸድቁበት ጊዜ ነው። በዚህም ላይ ደግሞ እንደዚሁም ዋናው ተጠሪ የሪፐብሊካኖቹ በአሁኑ ጊዜ ሚስተር ትራምፕ ቢሆንም ከእሱ ጋር የተወዳደሩት አስራ ሰባት ሰዎች ልዩ ልዩ ለሀገር አስተዋጽኦ እናደርጋለን ያሉት ነገር ካለ እና ጥሩ ለምሳሌ እንደ ቴድ ክሩዝ አይነት ሰዎች ይሄ ይደረግልን ብለው ደጋፊ ካላቸውና ደጋፊ የእሱ ሀሳብ እዛ ውስጥ መጨመር ካለበት ተከራክረው የሚያስገቡበት ነው። ከዛ በኋላ እንግዲህ ሪፐብሊካን ፓርቲ ብዙ የተለያየ ድምጽ ያላቸው ሰዎች ስላሉ በዚህ በኮንቬንሽኑ ጊዜ አንድነትን መስርተው በአንድ ቃል በአንድ መስመር የሚጓዙበትን የሚተረጉሙበት ወቅት ነው ማለት ነው። እና ይሄ የሚያሰባስባቸውና አንድነታቸውንን የሚገልጹበት መነጋገሪያ መድረክ ነው። እንግዲህ እንደተባለው ይሄ መድረክ ምናልባት ዶናልድ ትራምፕ ያንን የሚፈለገውን ቁጥር የልዑካን ቁጥር ባያገኙ ኖሮ የመፎካከሪያ መድረክ ይሆናል ተብሎ ነበር የሚጠበቀው። ነገር ግን አግኝተውትም ዶናልድ ትራምፕ ብዙ ችግር አለባቸው በፓርቲያቸው ውስጥ ዶናልድ ትራምፕ የሚባል እጩ ማየት አንፈልግም የሚሉ ሪፐብሊካን ቁጥራቸው ትንሽ አይደለም። በትናንትናውም ጉባኤ ላይ አይተናል፣ በዛው በጉባኤው ላይ ተገኝተው እንቅስቃሴ ሲያደርጉ የነበሩ ረግጠው የወጡ ሁሉ እንደነበሩ ስብሰባውን አይተናል። እና ምንድን ነው ሮል ኮል የሚሉትን ጥያቄ ነበራቸው። እና ምንድን ነበረ የሚፈልጉት? በዛ ሁኔታ እንዴት ሊቃኝ ይችል ነበረ? ያቀረቡት ፊርማ ተቀባይነት አግኝቶ ቢሆን ኖሮ፣ ጥያቄያቸው ቢመለስ ኖሮ የራሳቸውን ካንዲዴት አልተርናቲቭ አማራጭ ካንዲዴት የመሰየም መብት ለማግኘት ነበር ጥረታቸው። ይሄ ግን ከረፋዱ ተኮላሽቶባቸዋል። ሁኔታ በፊቱንም ፎርሙላው አልመጣም ኢኩዌሽኑ ኦሬዲ 237ቱን ድምጽ አግኝተዋል። ቀመሩ ቁጥሩ አዎ ዝቅ ቢል ኖሮ ልክ ነው። አሁን ግን ይሄ ኦሬዲ ከሽፎ የመጣ ነው። ነገር ግን አንተውም በሚል በእልህም በተለይ ይሄን የሚያቀነባብሩ አንቶ የተባሉ ትላልቅ የሪፐብሊካን ፓርቲ መሪዎች አሉ። ግን ቀድሞ ቀደሙ ሚትራምኒ እንደምታስታውሱ አቶ ሰለሞን የዛሬ አራት አመት የሪፐብሊካኑ ፓርቲ ወክለው ከኦባማ ጋር ይተወዳደሩት እሳቸው እና የዩታ ዴሊጌሽን እና ሌሎችም ኢቨን ዎክ አውት ያደረጉት መጨረሻ ላይ ሳይሳካ የኦሃዮ ሁሉ የተወሰኑ ዴሊጌቶች ለቀው ወጥተዋል። እና በዛ ተውጦባቸው ተበሳይቷል። እውነቱን ለመናገር እና ሊሆን ያልቻለበት ምክንያት በሚገርም ሁኔታ እኚ ሰውዬ ዶሚኔት አድርገዋል። እሳቸውና ደጋፊዎቻቸው ዶናልድ ትራምፕ ሊያዳምጧቸው እንኳን ያላቸው ፍላጎት አይመስልም ነበር። ይሄ ደግሞ አንድ ፓርቲ ጤንነቱንና ህልውናውን ማስጠበቅ ከፈለገ ማዳመጥ አለበት። የእነሱ ድምፅ ዝቅ ቢልም ይሄ ብዙ ክርክር ፈጥሯል። ብዙ አንቻ ግራንቻ ውስጥም ገብተዋል እና ሮል ኮልም ያሉት እስቲ አንድ በአንድ ድምፅ ይጠራና እስቲ እንየው በየስቴቱ አዘ ግሩፕ አው እና ኦፕንሊ እንወቀው ማለማ ድምፅ እንደሚሰጥ ነው። ይሄ ሊያውን ይችላል።